የግብፅ ኦርቶዶክስ ቤተክርስቲያን ፓትርያርክ ዳግማዊ ተዋድሮስ የቤተክርስቲያኒቱ አባላት የሰለፊ እስልምና አቀንቃኝ በሆነው አልኑር የፖለቲካ ፓርቲ ውስጥ እንዳይገቡ አገዱ። በፓትርያርኩ ውሳኔ መሰረት ኮብት 38 ተብሎ የሚታወቀው ቡድን አባላትም ሆኑ ሌሎች ፓርቲውን የተቀላቀሉ ክርስቲያኖች ከቤተክርስቲያኒቱ አባልነት ይታገዳሉ። አልኑር የሚባለው የፖለቲካ ፓርቲ የሰለፊ እስልምና አራማጅ እንደሆነ ከመታወቁም በላይ እስከ ቅርብ ጊዜ ድረስም በግብፅ ቤተክርስቲያን ላይ ተጽዕኖ የሚፈጥሩ ፈተዋዎችን ወይም ሃይማኖታዊ ድንጋጌዎችን በማሳለፍ የሚታወቅ ፓርቲ ነበር። ፓርቲው በግልጽም እንደሚናገረው ክርስቲያኖችን እንደ አረማዊ ወይም በአረብኛ አጠራር ካፊር ናቸው ብሎ የሚጠራ ፓርቲ ነው። በመሆኑም ክርስቲያኖች በማንኛውም ስልጣን ላይ ተመርጠው ወይም ተሾመው በኃላፊነት እንዳይሰሩ የሚያገዱ ድንጋጌዎችን ሲያወጣ ቆይቷል። ይህ የፖለቲካ ፓርቲ ሴቶችንም በዚሁ ዓይን የሚመለከትና በስልጣን ላይ መቀመጣቸውን የሚኮንን ፓርቲ ነበር። እንደ አውሮፓውያን አቆጣጠር በ2014 የወጣው አዲሱ የግብፅ ህገ መንግስት ግን የፖለቲካ ፓርቲዎች በሃይማኖት ላይ እንዳይመሰረቱ የሚያገድ ከመሆኑም በተጨማሪ ለፓርላማ መቀመጫ የሚወዳደሩ ፓርቲዎች ከኑሳን የህብረተሰብ ክፍል በኮታ የተወሰኑ ተመራጮችን እንዲያሳትፉ ያስገድዳል። በዚህም መሰረት ከሀገሪቱ የፓርላማ መቀመጫዎች ቢያንስ 24ቱ በግብፅ ኦርቶዶክስ ክርስቲያኖች እንዲያዝ ከመወሰኑም በተጨማሪ ለሴቶች ለአካል ጉዳተኞች እና ከሀገራቸው ውጭ ለሚኖሩ ግብፃውያንም የተወሰነ ኮታም አለው። ይህም እነዚህ የህብረተሰቡ ክፍሎች በሁሉም ፓርቲዎች ውስጥ በኮታው መሰረት እንዲካተቱ የሚያስገድድ አድርጎታል። ይህን የሕገ መንግስቱን ግዴታ እንደተጫነበት ቀንበር የሚቆጥረው አልኑር ሳይወድ በግዱ ቀድሞ ያስተላልፏቸውን ፈትዋዎች እንዲጥስ ሆኗል። ይህም ፓርቲው በሩን ለክርስቲያኖች እና ለሴቶች እንዲከፍት አድርጎታል። ይህን የመሰለ አክራሪ ቡድን ከክርስቲያኖች መካከል በአባልነትና በተመራጭነት ሊቀላቀለው የሚፈልግ መኖሩ ግን ብዙዎችን አስገርሟል። አንዳንድ የቤተ ክርስቲያኒቱ አባላት በሊቢያ በአይኤስ የተሰዉትን ሰማዕታት እንደ መሳደብ ቢቆጥሩትም ከቤተ ክርስቲያኒቱ ጋር የተኳረፉ ወጣት ክርስቲያኖች ማኅበር የሆነው ኮብት 38 ውስጥ የሚቀላቀላቸው አግኝተዋል። ኮብት 38 እንደ ሌሎች ተመሳሳይ የግብፅ ኦርቶዶክስ ቤተ ክርስቲያን ማኅበራት ሁሉ ከግብፅ ኦርቶዶክስ ቤተ ክርስቲያን ጋር የጋብቻና ፍቺን ጉዳይ በተመለከተ የተጋጨ ማህበር ነው። ይህንንም የቤተ ክርስቲያናቱን ህግ ለማለዘብ እንደሚታገል ይገልጻል። ቡድኑ ለማህበሩ አባላት በጣም ከባድ የህይወት ጉዳይ የሆነባቸው ነገር ለክርስቲያኖች የፍቺን ፈቃድ የመስጠት መብት ያላት ቤተ ክርስቲያኒቱ ብቻ መሆኗ ነው። በቤተ ክርስቲያኒቱ ህግ ደግሞ ፍቺ የሚፈቀደው በአንድ ምክንያት ነው። ይህም ምክንያት ከተጋቢዎች አንዱ የሚፈጽመው በትዳሩ ላይ ያለመታመን ነገር ወይም አመንዝራ መሆን ብቻ ነው። ከዚህም ምክንያት ውጭ የሚደረግ ፍቺም ይሁን ከፍቺው በኋላ ለሚደረግ ጋብቻ ቤተ ክርስቲያኒቱ ዕውቅና አትሰጥም። ለኮብት 38 እና ሌሎች እሱም መሰል ማህበላት ይህ በጣም አሳሳቢ ጉዳይ ነው። ምክንያቱም ብዙ ወጣቶች ተጋቢዎች በትዳራቸው ላይ እክል ሲያጋጥማቸው ጋብቻቸውን ለመፍታት ያላቸው አማራጭ የእስልምና ሃይማኖትን መቀበል ብቻ ነው። ይህን የመሰለ ለፍቺ ሲባል ሃይማኖትን የመቀየር ጉዳይም እየተበራከተ ነው። ኮብት 38 ይህን የመሰሉ 1200 የፍቺ ጉዳዮችን እንደ ምሳሌ ይጠቅሳል። ቤተክርስቲያኒቱ አሁን ካላት አቋም የለዘበ ህግ ያወጣችበት ወቅት ነበር። ምንም እንኳን ብዙም ባይዘልቅም እንደ አውሮፓውያን አቆጣጠር በ1938 የወጣው ህግ በ9 ልዩ ልዩ ምክንያቶች የሚደረጉ ፍቺዎችን ይቀበል ነበር። እነዚህ ምክንያቶች የማይታረቁ አለመግባባቶችን ጨምሮ የግድያ ሙከራንና በሩካቤ ስጋ አለመጣጣምን የሚያካትት ነበር። ይሁንና ይህ ህግ እንደ አውሮፓውያን አቆጣጠር በ1942 ተሽሮ አሁን ያለው የጠበቀ የፍቺ ህግ ተግባራዊ ሆኗል። ኮብት 38 የሚባለው ማህበርም ስሙን የያዘው ከዚሁ የ1938ቱ ለዘብተኛ የፍቺ ህግ ጋር ራሱን በማዛመድ ነው። ዓላማውም የ1938ቱ ህግ እንዲመለስ መውትወት ነው። ያም ሆኖ የዚህ ቡድን ውትወታ ከቤተ ክርስቲያኒቱ በኩል ተሰሚነት አላገኘም። ሟቹ ፓትሪያርክ ሽኖዳም ሆኑ ተተኪያቸው ተዋድሮስ ይህንም የማህበራቱን ውሳኔ የማይቀበል በመሆናቸውም ምክንያት ማህበረቱ ጉዳያቸውን ለማስፈጸም በፖለቲካ በኩል ተጽዕኖ ለማድረግ ሙከራ ሲያደርጉ ቆይተዋል። ለአዲሱ ህገ መንግስት አርቃቂ ቡድንም ይህ ጉዳይ እንዲታይላቸው ደብዳቤም ልከው ነበር። አሁን ከሰለፊ እምነት አራማጁ ፓርቲ ጋርም የሚያደርጉት ውል ምንም እንኳን ለብዙዎች ካለጀታ የመዋደድ እርምጃ ተደርጎ ቢቆጠርም ከዚሁ ጥረታቸው የመነጨ ነው። ይህን የቤተ ክርስቲያኒቱንም ስልጣን ለመቀነስም ከአልኑር የተሻለ ምርጫም እንደሌለ ያስባሉ። ምክንያቱም አልኑር ከግብጽ ፓርቲዎች ሁሉ የሸሪያ ህግ የሀገሪቱ ብቸኛ ህግ እንዲሆን የሚሰራ ፓርቲ ስለሆነ ነው። ሰሞኑን በግብጽ ቤተክርስቲያን ውስጥ ያለው ፍጥጫም ቀጥሏል። ፓትሪያርክ ተዋድሮስ አልኑርም በአባልነትም ይሁን በተመራጭነት የተቀላቀሉትን ክርስቲያኖች አውግዞ ለመለየት እየተዘጋጁ ነው። ይህ የፓትርያርኩ ውሳኔ ግን ለአንዳንዶች በፖለቲካ ውስጥ ጣልቃ እንደመግባትና ማንም ሰው ባመነበት የፖለቲካ ፓርቲ ውስጥ አባል የመሆንን ነፃነት የሚጋፋ ጉዳይ ነው። ቤተ ክርስቲያኒቱ ግን ይህን በፖለቲካ ጉዳይ ጠልቃ እንደመግባት አትቆጥረውም። ይልቁንም እርምጃ ከስርዓቷ ውጭ የሆኑትን አባላቷን ለማረም እንደሚደረግ ተግሳጽ የሚቆጠር ክርስቲያናዊ ተግባር እንደሆነ ትናገራለች። መዝገቡ ኃይሉ ለዋዜማ ሬዲዮ